ሚኒስትር መለስ ክንውኖች በአዎንታዊም በአሉታዊም የሚታዩና የሚመዘኑ አቶ መለስ ትተዋቸው ያለፏቸው ቅርሶች እየተገመገሙ ባሉበትና አገሪቱ ልትከተል የምትችላቸው አቅጣጫዎችን አስመልክቶ በርካታ አስተያየቶች እየቀረቡ ያለበት ጊዜ ነው። ሰሞኑን በኢትዮጵያ ወቅታዊ ጉዳዮች ላይ ባተኮሩ ውይይቶች ያነጋገርናቸው አንዲት ታዋቂ የቀድሞ የተቃዋሚ መሪና ሁለት ምሁራን በተለይ በርዕሱ ላይ የሰነዘሯቸውን አስተያየቶች ቀጥሎ እናቀርባለን። ለመፍትሄ ፍለጋው የስካሁኑ ምክንያቶች መመርመር እንዳለባቸው አስተያየት የሰጡ ባለሙያዎች ያስረግጣሉ። ለዲሞክራሲያዊ ባህል መዳበር በር መከፈት አለበት የሚሉት ዶክተር ቆስጠንጢኖስ በርሄ በአዲስ አበባ ዩኒቨርሲቲ የህብረተሰብ ፖሊሲ መምህር ናቸው። ያ የዳበረ ባህል ነው ከሚፈለገው መዳረሻ የሚያቃርበው ይላሉ። ይህን ማድረግ የሚያስችል ሽግግር ይቋቋም ከተባለም ህዝቡን ማሰባሰብ የሚችሉ ድርጅቶች መፍጠር ይገባል። ዶክተር ቆስጠንጢኖስ በግሌ የማምንባቸው ነገሮች በአንድ በኩል ኢትዮጵያ ውስጥ ከረጅም ዘመናት የፊውዳል አገዛዝና ወታደር አገዛዝ ወጥተን ነው እዚህ መድረስ የቻልነው እና እነዚህ ደረጃ በምንደርስበት ጊዜ ህዝቡ አዲስ የዲሞክራሲያዊ ባህል ለማዳበር የሚችልበትን መንገድ ፈር መክፈት አለብን። ይሄ እንግዲህ የሚሆነው አንድ የገዢ መደብ ወይም ደግሞ አንድ በስልጣን ላይ ያለ መንግስት እንደዚህ አይነቱን ነገር ማድረግ ይጠበቅበታል ብዬ ባምንም፣ በህብረተሰብ ውስጥ ያሉ ክፍሎች፣ ምሁራን፣ ህዝባዊ ድርጅቶች እንደዚህ በመንቀሳቀስ የህዝቡን የፖለቲካ ባህል ማዳበር ይገባቸዋል። ያ የዳበረ የፖለቲካ ባህል ነው ጠንከር ያሉ ፖለቲካ ፓርቲዎች ወጥተው የህዝቡን የኢኮኖሚ፣ የሶሻል፣ የፖለቲካ ጥቅምና ወደፊት የሚሄድበትን አቅጣጫ እያስመለከቱ ይህንን የፖለቲካ ስልጣን መያዝ የሚችሉት ማለት ነው። እንግዲህ እንደዚህ አይነቱ የሽግግር መንግስት የሚቋቋም ቢባል እንደዚህ አገር ውስጥ በህዝቡ መሀል ገብተው ህዝቡ የሚፈልጋቸው ህዝቡ በምርጫ ሊመርጣቸው የሚችል ህዝቡን ማሰባሰብ የሚችሉ ድርጅቶች መፍጠር ይገባል ብዬ ነው የማምነው። ሁሉን አቀፍ የሽግግር መንግስት ወሳኝነት የሚናገሩት ደግሞ በዚህ በዩናይት ስቴትስ ኦሃዮ ክፍለ ግዛት የዴይተን ዩኒቨርስቲ የ የፍልስፍና መምህሩ ፕሮፌሰር መሳይ ከበደ ናቸው። እኔ አነጋገሬ ኢህአዴግን ስልጣን አስረክብ የሚል አይደለም። ሽግግር መንግስት ያልኩት ሁሉን የሚያቅፍ ሁሉን የሚያሳትፍ ማለት ኢህአዴግ ይብጣ ማለት አይደለም፣ ወይ ያስረክብ ማለት አይደለም። ስለዚህ እኔ አመለካከት መቆም ያለበት የተያዘው ፖሊሲ፣ ተቀናቀኖችን የማግለል ፖሊሲ እሱ ይቁምና ከዛም አልፎ መንግስት ስልጣን ውስጥ እነዚህ ተቃዋሚ ኃይሎች እንዲሳተፉ ማድረግ ነው። ይህ ማለት ኢህአዴግ ይወርዳል፣ ኢህአዴግ ስልጣኑ ያስረክባል ማለት አይደለም። ደግሞ አሁን ያለው መንግስት ተመርጦ ለፓርላማ ተጠሪ የሆነ መንግስት ነው እና እነዚህ እንዴት ከውጭ መጥተው ሳይመረጡ እንዴት ይሳተፋሉ የሚል ጥያቄ በጣም አስቸጋሪም አይመስለኝም። በአንድ በኩልም ለምሳሌ ጠቅላይ ሚኒስትሩ ማንንም የመሾም ስልጣን አለው አቅርቦ ማጸደቅ እና በዚህ የተነሳ እነዚህ ሰዎች ምንም አይነት በህገ መንግስት አነጋገር ተቀባይነት ሊያጡ አይችሉም እና የሚቻል ነገር ነው አሁን ይፈለጋል ወይ ነው። ይሄም ደግሞ አሁንም ደግሞ የምነግረው የለም። ይሄ የፍላጎትና ያለመፈለግም ነገር ብቻ አይደለም፣ ወይም የሀገር ጥቅም አለመውደድ ወይም መውደድ አይደለም። በሀገር ጥቅምም በአንዴት ጥሩ ነው፣ በራሱ በግሉ በፓርቲው ጥቅም ብንሄድ ለዘለቄታው ይሄ ነው የሚያዋጣው። ለእኔ ብቻ ከማለት ሌላውንም አሳትፎ ያለችውን ይዞ ማቆየቱ ምሻል ይመስለኛል። አዛ ሁሉንም ማጣት ይፈጠራል። እስካሁን የተኬደበት አቅጣጫ የስልጣን አንድ ቦታ ተከማችቶ መቆየት በሽግግሩ ወቅት ክፍተት እንዲፈጠር ምክንያት ሊሆን ይችላል የሚሉት የቅድሞዋ የአንድነት መሪ ወይዘሪት ብርቱካን ሚደቅሳ በበኩላቸው የሕጎችና ተቋማት መኖር ዘላቂ ሰላም፣ ደህንነትና ዲሞክራሲን ያረጋግጣል ይላሉ። እስካሁን የሄድንበት የፖለቲካ ሂደት በተለይም እሳቸው የነበራቸው ሚናና አሁን በቦታው አለ አለመገኘታቸው በጣም ብዙ ክፍተትን ይፈጥራል ብዬ አምናለሁ ሰዎች ማንም አይደሉም ዘላለማዊም አይደሉም። በታሪክም የምናየው የማንኛውንም አገር ጸጥታ፣ የዜጎችን ምቾት፣ ሰላም፣ ደህንነት ዋስትና የሚሰጡት ተቋማት ናቸው፣ አሰራሮች ናቸው፣ ህጎች ናቸው። ማንኛውም ስርዓት፣ ማንኛውም ህብረተሰብ የራሱ ግጭቶች አሉት። አንዱ ግጭት ለምሳሌ ሊፈጠር የሚችልባቸው ሁኔታዎች የስልጣን ሽግግር በሚኖርበት ጊዜ ነው፣ መተካካት የሚኖርበት ጊዜ ሌሎቹ ሀገሮች አሁን እዚህ ሀገር እንደምንመለከት ከራከሩ በጣም ብዙ ደረጃ ሄዱ የተጣሉ ዙሉ ነገር የሚመጣ የሚመስልበት ሁላ ሁኔታ አለ። ጫፍና ጫፍ እየያዘ ነው የሚባልበት። ጫፍና ጫፍ ቢይዝም እነዛን የሽግግር ሂደቶች የሚወስኑት ህጎች፣ አሰራሮች፣ ተቋሞች ምርጫውን የሚያካሂዱት ምርጫው ላይ ችግር ቢኖር ውሳኔ የሚሰጡ ፍርድ ቤቶች፣ ሁሉን ሂደት ደግሞ ለህዝብ በግልጽነት የሚያቀርቡት የመገናኛ ብዙሀን፣ ፖለቲከኞቹን ደግሞ ሁሌ ለህዝብ ተጠያቂ እንዲሆኑ የሚያደርጓቸው በግለሰቦች ፈቃድ ሳይሆን በብዙሀን ፈቃድ የሀገሪቷ ፖለቲካ እንዲወሰን የሚያደርጉበት የሲቪል ማህበራት፣ ሁሉም በቦታቸው ስላሉ አሜሪካ ልትፈርስ ነው ወይም አሜሪካ ጦርነቱ ስገባ ነው። ሌሎችም ሀገሮች የአሜሪካው የከረመ ዴሞክራሲ ነው ሊባል ይችላል። ጋና አይተናል። ፕሬዚዳንቱ ሞቱ። በሚቀጥለው ቀን ወዲያው ምክትሉ ስልጣኑ መውሰድ ያለባቸው መውሰዱ፣ አለቀ። ይቀጥላል ሂደት ማለት ነው። እኛ ጋር ግን እንደሱ አይደለም። የነጻ ተቋማት ያለመኖርና መዳከም የአገሪቱን ህገ መንግስት ጨምሮ የህጎች ከቡድኖችና ከግለሰቦች ፍላጎት በላይ ያለ ያለመሆን የስጋቶች ሁሉ ምንጭ ይሆናል ነው የሚሉት ፍርሀትና ስጋት ስልጣን ላይ ያሉትን ሰዎች የሚያመጣባቸው ይሄ ጉድለት ይሄ የተቋማት ድክመት ይሄ ያሰራር ማጣት ህገ መንግስታዊ ስርአቱ ራሱ ብዙ ስለ ህገ መንግስታዊ ስርአቱ ይወራል፣ ግን መሬት ይዞ ተጠናክሮ ከሰዎች በላይ ከፖለቲካ ቡድኖችን በላይ ሁሌ የሀገሪቷን ዋስትና በሚሰጥበት ሁኔታ ባለ መኖር ስጋት ላይ እንወድቃለን ማለት ነው። ሰዋይነት ጉዳይ ነው ብዙ ጊዜ የምንናገረው ለምሳሌ የኃይለ ስላሴ መንግስት እንዴት ወደቀ ስል የለም እንዲ ያድርገው እንዲ አድርገው ቢሆን ኖር አይወድቅም ነበር። ትክክል ነው፣ እንደዛ እንደዛ አድርገው ቢሆን አይወድቅም ነበር፣ ግን አላደረጉም አገልጋሎ ብሎ ሲነሱ ነገሮቹ ሙሉ ከቁጥር ውጭ። ደርግ ለምን ወደቀ? ይህን ይሄን አድርጎ ቢሆን ኖሮ አይወድቅም ነበር። አሁ ትክክል ነው፣ ግን ያን ስላደረገ ነው የወደቀ። አሁንም ቢሆን ያደግ የለም። ለምንድን ነው የምናደርገው? ለምን እናሳትፋለን? ግን መውደቁ አይቀርም እና በሚወድቅበት ጊዜ ያኔ እንዲህ ባደረገ ኖሮ ማለታቸው አይቀርም። ስለዚህ ሁሌ አማራጭ አለ፣ ይቻላል። አስተዋይነት ነው የሚጠይቀው። መሪ ማለት ደግሞ ይሄ ነው። ብዙ ጊዜ ጣብኩት የተመለሰው በተመለከተ ትልቅ መሪ መሆን መሆን መሆን ከፈለጉ ይሄን ነው ማድረግ ያለብዎት። የዴሞክራሲን መሰረት አስቀምጦ ነው ብሄድ እንጂ ዝም ብሎ በአምባገነት መግዛት አይደለም። ምክንያቱም አያዛልቅም፣ የሚቆይ ነገር አይደለም። እየገነባ ያሉት ብዬ ደጋግሜ ሰፍ ያለው ትልቅነት ማለት ነው። እንደ ቢዝማርክ፣ እንደ አታቱርክ፣ እንደ ናፖሊዮን ማለት ቋሚ ነገር መስራት የሚያዛልቅ ከአስቅም በላይ የሆነ ለዚህ ነው የእሳቸው ትልቅነትን የተመሳሪያው ስም አስገባው። ለዚህ ነው ትልቅ መሪ አልነበሩም። ትልቅ መሪ ማለት የሚቆይ ነገር የሚሰራ ነው። ከሱ ያለፈ ከሱ ጥቅም ውጭ የሆነ የሚሰራ። አምባገነንም ቢሆን የወደፊቱን መስመር ያስይዛል እና ይህን እንዲያደርጉ ነበር፣ አላደረጉም። አሁን ግን ሌላ ዕድል ተፈጥሯል፣ ሌላ አጋጣሚ ተፈጥሯል። ይኸው ምንድን ነው እሳቸው ሰሌሌሉ ያለው ፓርቲ በዚህ ሁኔታ መቀጠል ስለማይችል አሁን ያንን አስተዋይነት ይዞ የሚቻል ይደረግ፣ ለራሱ ጥቅም ሲል ነው። ፕሮፌሰር መሳይ ከበደ ናቸው የመጨረሻው ተናጋሪ። የዚያች ሀገር መጪጣ ዛሬ ከሁላችንም እጅ ነው። ሶስቱም የሚስማሙበት ሀሳብ ይመስላል። አድማጮች ውይይቱ ይቀጥላል፣ በሌላ ፕሮግራም እንመለስበታለን። ለአሁኑ ግን እንግዶቼን ዶክተር ቆስጠንጢኖስ በርሄን ፕሮፌሰር መሳይ ከበደና ወይዘሪት ብርቱካን ሚደቅሳን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።